ይህ የአሜሪካ ድምፅ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞው ነሐሴ 7 2016 ዓ.ም ስርጭታችን ጀመረ። አወዛጋቢው የሕዝባዊ ወያነ ሓርነት ትግራይ ጠቅላላ ድርጅታዊ ጉባኤ ዛሬ በመቀለ ከተማ ተጀምሯል። የፓርቲያችን ህጋዊ እውቅና እንዳይመለስ እንዲሁም አስራ አራተኛ ድርጅታዊ ጉባኤ እንዳይካሄድ የሚያሰናክል በፓርቲው ውስጥ ተፈልፍሎ ያደገ ቡድን አለ። ጉባኤ ጉባኤው ይህ ነው የሚባል ጥቅም ሊኖረው አይችልም። ፓርቲውን ለሁለት የሚከፍለው ይሆናል። የፓርቲው ሊቀመንበር ዶክተር ደብረጽዮን ግብረ ገብረ ሚካኤልና በፓርቲው እንደማይሳተፉ የገለጹት የፓርቲው ማዕከላዊ ኮሚቴ አባል አቶ ነጋ አሰፋ ነው። ቀደም ብለን የሰማናቸው ዝርዝሩ ጉዳይ በምሽቱ ይሰማል። የለውሽ ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል እንደምንላቸዋል እንደምናምሽታቸዋል አድማጮቻችንና ተመልካቾቻችን ሳስተናግዳቸው የማመሸው ሀብታሙ ስዩም ነኝ። ብርሃን ያሉ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። አበባዮ ገበያው ደግሞ የማህበራዊ ድረገጽ አቀናባሪያችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ልትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናጋራችኋለን። አሉላ ከበደ ይጠብቃችኋል። ጤና ይስጥልኝ። እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶችን በኢትዮጵያና ሶማሊያ መካከል የተደረገው ሁለተኛ ዙር ውይይት ካለ ስምምነት ተጠናቀቀ። ኢራን በእስራኤል ላይ የበቀል እርምጃ ከመሰንዘር እንድትታቀብ የቀረበውን ጥሪ ውድቅ አደረገች። የሁቲ አማጽያን በአንድ መርከብ ላይ ጥቃት ሰነዘሩ፣ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። በኢትዮጵያና ሶማሊያ መካከል የተደረገው ሁለተኛ ዙር ውይይት ካለስምምነት ተጠናቋል። በኢትዮጵያና በሶማሊያ መካከል ቱርክ ላይ የተካሄደው ይህ ሁለተኛ ዙር ውይይት ካለስምምነት በመጠናቀቁም ሁለቱ ወገኖች ለሶስተኛ ዙር ውይይት ለመስከረም ሰባት 2017 217 ዓ ም ለመገናኘት ቀጠሮ መያዛቸውን ለጉዳዩ ቅርበት ያላቸው ሁለት ምንጮች ለአሜሪካ ድምፅ የአፍሪካ ቀንድ አገልግሎት አስታውቀዋል። ከጉዳዩ አሳሳቢነት የተነሳም ማንነታቸው እንዳይገለጽ የጠየቁት እነኚህ ምንጮች እንዳሉት ሶማሊያ ኢትዮጵያ የባህር በር አጠቃቀምን አስመልክቶ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት እንድትሰርዝ ስትጠይቅ፣ ኢትዮጵያ በበኩሏ ሶማሊያ ቀድማ የባህር በር አጠቃቀምን በተመለከተ ስምምነት እንድትፈጽም ስትል ጠይቃለች። ምንጮቹ አክለውም ከመግባቢያ ስምምነቱ ኢትዮጵያ የምትወጣበት የቋንቋ አገላለጽ እንዲሁም የባህር በር መጠቀም የሚያስችላትን ሁኔታ አስመልክቶ የሚሰፍረው የቋንቋ አገላለጽን በተመለከተ በሁለት ወገኖች መካከል ልዩነት በመኖሩ ስምምነት ላይ እንዳይደርሱ እንቅፋት የሆነው ዋና ጉዳይ መሆኑን አመልክተዋል። ኢትዮጵያ የባህር በር መጠቀም ትችል ዘንድ ከሶማሊላንድ ጋር ባለፈው የታህሳስ ወር የመግባቢያ ስምምነት መፈራረሟ ከሶማሊያ ጋር ቅራኔ ውስጥ እንዲገቡ ማድረጉ ይታወሳል። ይህንንም ቱርክ ለማሸማገል ጥረት በማድረግ ላይ ትገኛለች ስምምነቱ ኢትዮጵያ 20 ኪሎ ሜትር የሚደርስ የባህር ዳርቻ ከሶማሌላንድ በሊዝ ለመያዝና የባህር ኃይል መስረት ለመገንባት የሚያስችላት መሆኑ ተነግሮ ነበር ኢትዮጵያ በምትኩ ለሶማሌላንድ የነጻ ሀገር እውቅና የነጻ ሀገርነት እውቅና ትሰጣለች ተብሎ ቢነገርም የኢትዮጵያ ባለስልጣናት ግን ይህን በይፋ አላረጋገጡም። ከሶማሊያ ተገንጥላ ራሷን ከምታስተዳድረው ሶማሊላንድ ጋር የተፈጸመው ስምምነት ሉዓላዊነቷንና የግዛት አንድነቷን የሚጋፋ እንደሆነ በመግለጽ ሶማሊያ ስምምነቱን ማውገዟም ይታወሳል። ሁለቱ ወገኖች ውይይቱን ሲያደርጉ የነበረው በቀጥታ ፊት ለፊት ሳይሆን በሦስተኛ ወገን አማካኝነት በተዘዋዋሪ መሆኑንም ምንጮቹ አክለው አስታውቀዋል። የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን ከሶማሊያዊ ውጭ ጉዳይ ሚኒስትር አህመድ ሟሊ ፊቂ ጋ እንዲሁም ከኢትዮጵያ የውጭ ጉዳይ ሚኒስትር ታየ አስቀስላሴ ጋር ለየብቻ ብቻ እንደተነጋገሩም ለማወቅ ተችሏል። ትላንት እንደ ከተደረገው የሁለተኛ ዙር ውይይት ቀደም ብሎ የቱርኩ ፕሬዚዳንት ረቺብ ታይብ ኤርዶዋን የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን እንዲሁም የሶማሊያውን ፕሬዚዳንት ሀሰን ሼክ ሞሐመድን በስልክ በማነጋገር ልዩነቶቻቸውን እንዲፈቱም ማበረታታቸው ታውቋል። ኢራን በእስራኤል ላይ የበቀል እርምጃ ከመሰንዘር እንድታቀ እንድትታቀብ የቀረበውን ጥሪ ውድቅ አደረገች። የሐማስ መሪ ቴሄራን ውስጥ መገደሉን ተከትሎ ኢራን በእስራኤል ላይ የበቀል እርምጃ እንዳትወስድና ከዚህም እርምጃዋ እንድትታቀብ በፈረንሳይ፣ ጀርመንና እንግሊዝ ትላንት ሰኞ የቀረበውን ጥሪ ውድቅ አድርጋለች። የሦስቱ አገራት ጥያቄ የፖለቲካ አመክንዮ የሌለውና ከዓለም አቀፍ ሕግጋትም ጋር የሚቃረን ነው ሲሉ የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ ናስር ካናኒ ተናግረዋል። ሦስቱ ሀገራት በጋዛ የሚካሄደውን ጦርነት እንዲሁም ጦረኛ ያሏትን እስራኤልን እንዲያወግዙም ቃል አቀባዩ ጠይቀዋል። ቃል አቀባዩ ጽዮናዊ አገዛዝ ብሎ የገለጿትን እስራኤልን ፈጸመችው ያሉትን ወንጀል ሦስቱ ሀገራት ሳይቃወሙ ኢራን ሉዓላዊነቷንና የግዛት አንድነቷ በተደፈረበት ሁኔታ ምላሽ እንዳትሰጥ ደፍረው ይጠይቃሉ ሲሉም ተናግረዋል ናስር ካናኒ። የሐማስ ከፍተኛ ባለስልጣን ቴህራን ውስጥ በመገደሉ ኢራን እስራኤልን የመበቀል መብት አላት ሲሉ የኢራኑ ፕሬዚዳንት ትላንት ሰኞ ለእንግሊዙ ጠቅላይ ሚኒስትር ተናግረዋል። ይህ በእንዲህ እንዳለ እስራኤልና አጋሮቿ ከኢራን የሚሰነዘረው ጥቃት መዘጋጀት እንዳለባቸው የዋይት ሀውስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ጃን ከርቢ አስጠንቅቀዋል። ጥቃቱ በዚህ ሳምንት ሊጀምር እንደሚችልም ተናግረው ነበር። ውጥረቱ እያየለ ባለበት በዚህ ወቅት ታዲያ ዩናይትድ ስቴትስ ባህር ሰርጓጅና አውሮፕላን ተሸካሚ መርከቦቿን ወደ ቀጠናው አስጠግታለች። አሜሪካ መሳሪያዎቿን ወደ አካባቢው መላኳ ለኢራን መልእክት ለማስተላለፍ መሆኑንም የመከላከያ ሚኒስትር ባለስልጣናት ተናግረዋል። የሁቲ አማጽያን በአንዲት መርከብ ላይ ጥቃት ሰነዘሩ። በቀይ ባህር ባህር ላይ ስጓዝ የነበረችው ይች መርከብ ማምሻውን ተደጋጋሚ ጥቃት እንደተሰነዘረባት ምርመራ በማድረግ ላይ መሆናቸውን ጨምሮ የእንግሊዝ የባህር ማጓጓዣና ንግድ ባለስልጣናት አስታውቀዋል። የእስራኤልና የሐማስ ጦርነት ከተጀመረ ወዲህ በኢራን ይደገፋሉ የሚባሉት የሁቲ አማጽያን በጋዛ የሚካሄደውን ጦርነት በመቃወምና በፍልስጤማውያን ጋር ያላቸውን አንድነት ለማሳየት በሚል በቀይ ባህር ላይ የሚመላለሱ የንግድ መርከቦች ላይ ጥቃት ሲነዝሩ ሰንብተዋል። ከየመን 174 ኪሎ ሜትሮች ርቀት ላይ በአንዲት መርከብ አቅራቢያ ፍንዳታዎች መከሰታቸውና አንድ ጀልባም መርከቡን ተጠግቶ እንደ ነበር ካፕቴኑ ሪፖርት ማድረጋቸው ታውቋል። ጥቃቱ ሶስት ጊዜ መፈጸሙን እና ቦምብ ተሸካሚ የሰው አልባ ወይም ተሽከርካሪ አውሮፕላን ጀልባዎች ጥቅም ላይ እንደዋሉ የአሶሴትድ ፕሬስ ዘገባ አመልክቷል። በኢራን የሚደገፉት የሁቲ አማጽያን ጥቃት የመጣው የሐማስ ባለስልጣን እስማኤል ሃኒዬ ቴህራን ውስጥ መገደላቸውን ተከትሎ ኢራን የበቀል ጥቃት ለመውሰድ ተዘጋጅታለች በሚባልበት በአሁኑ ወቅት ነው። የሁቲ አማጽያን ቀይ ባህር ላይ እያደረሱ ያለው ይህ ጥቃት በአመት የአንድ ትሪሊዮን ዶላር ግምት ያለው ሸቀጥ የሚተላለፍበትንና ሲያን መካከለኛው ምስራቅና አውሮፓን በንግድ የሚያስተሳስረውን መተላለፊያ አስተጓጉሏል ተብሏል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሰዓቱን የዓለም ዜናዎች ነው። በኡጋንዳ የቀድሞ አማጽያን መሪ በሰብአዊነት ላይ በተፈጸመ ወንጀል ጥፋተኛ ተባለ። የሎርድ ሬዚስታንስ አርሚ ወይም በእንግሊዝኛው ምህጻረ ቃል ኤልአርኤ የቀድሞ የበታች አዛዥ የነበረው ቶማስ ዋኪዮሎ በሰብአዊነት ላይ ወንጀል ፈጽሟል ሲል አንድ በኡጋንዳ የሚገኝ ፍርድ ቤት የጥፋተኝነት ውሳኔ አስተላልፏል። በሀገሪቱ የመጀመሪያው ነው በተባለው የጦር ወንጀል የፍርድ ሂደት ቶማስ ዋኪዮሎ አርባ አራት ክሶች ቀርበውበት በሁሉም ጥፋተኛ ነው ተብሏል። ቶማስ ዋኪዮሎ ለሁለት አስርት ዓመታት በሰሜን ኡጋንዳ በተካሄደው ደም አፋሳሽ አመጽ ወቅት ወንጀሉን ፈጽሟል በሚል ለአመታት እስር ላይ መቆየቱም የሚታወቅ ነው። ግድያ፣ ያስገድዶ መድፈር፣ ጥቃት፣ ሰቆቃ፣ ጠለፋና የሀገር ውስጥ ተፈናቃዮችን ሰፍራ ማውደም ጥፋተኛ ካደረጉት ወንጀሎች ውስጥ እንደሆኑ ዳኛው ተናግረዋል። ገና በ አስራ ሁለት ዓመቱ በሎርድ ሬዚስታንስ አርሚ ወይም ኤል አር ኤ ተጠልፎ የተወሰደው ቶማስ ዋኪዮሎ በተከሰሰባቸው ወንጀሎች ጥፋተኛ አለመሆኑን ተናግረዋል። የበታች አዛዥ እንደ ነበር የተናገረው ቶማስ ከ አስራ አምስት ዓመታት በፊት እንደ አውሮፓያን የዘመን አቆጣጠር በ ሁለት ሺ ዘጠኝ የቀጠናው ሀገራት ኃይሎች የሎርድ ሬዚስታንስ አርሚ አማጽያንን በሚያሳድዱበት ወቅት ኮንጎ ውስጥ ዲሞክራሲያዊ ሪፐብሊክ ውስጥ የነበረ የተያዘው እንደ አውሮፓውያን ዘመን አቆጣጠር በ2011 ለፍርድ ቤት ቢቀርብም ለሌሎች ተዋጊዎች የተሰጠው ምህረት ለእርሱም ይገባዋል በሚል የአገሪቱ ጠቅላይ ፍርድ ቤት በነጻ አሰናብቶት ነበረ። ከሳሽ አቃቤ ሕግ ይግባኝ በማለቱ ታዲያ መልሶ ለፍርድ ሊቀርብ በቅቷል። በፕሬዚዳንት ዩዌሪ ሙሴቬኒ ላይ በተደረገው የአመፃ ጦርነት ከመቶ ሺ በላይ ሰዎች ሲሞቱ ስልሳ ሺ የሚሆኑ አዳጊዎች ደግሞ መጠለፋቸው ተዘግበዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ነሐሴ 7 2016 ዝግጅታችንን ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተሰራጩ ይገኛሉ። የድምፅ አሊያም የጽሁፍ መልዕክት ለመተው ለምትፈልጉ ሌላ አማራጭ አለን 2022059942 2099 የዋሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በውዝግብ ውስጥ ካሉት የህዝባዊ ወያና አርነት ትግራይ ህወሓት አመራሮች ውስጥ በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ይመራል የተባለው ቡድን የድርጅቱን አስራ አራተኛ ጠቅላላ ጉባኤ ዛሬ ማክሰኞ ከቀትር በኋላ በመቀለ የሰማዕታት ሐውልት አዳራሽ ማካሄድ ጀምሯል። ጉባኤ ድህንነት የመዳን ጉባኤ በሚል መሪ ቃል በተካሄደው የጉባኤው መክፈቻ ላይ የተናገሩት የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፓርቲው ውስጥ ህዋትን ለመበተን እንቅልፍ ላጣ ቡድን ብቸኛው መፍትሔ ይሄ ጉባኤ ነው ብለዋል። በጉባኤው እንደማይሳተፉ አቋማቸውን ይፋ በማድረግ ሂደቱን የተቃወሙት የህዋት ምክትል ሊቀመንበር አቶ ጌታቸው ረዳ ደግሞ በችኮላና የጋራ መግባባት ሳይደረስበት የተጠራ ነው ያሉት የዛሬው ጉባኤን ይቃወመናል የሚሏቸውን የተወሰኑ አመራሮች ለማስወገድ በማለም የሚካሄድ እንደሆነና የትግራይን አደጋ ላይ የሚጥል እንደሆነ ተናግረዋል። ሙልጌታ አጽባ በዚህ ጉዳይ ላይ ቀጣዩን ዘገባ አሰናድቷል። የህዝባዊ ወያነ ሐርነት ትግራይ ህወሓት ምክትል ሊቀመንበርን ጨምሮ አስራ አራት የማዕከላዊ ኮሚቴ አባላት እንደማይሳትፉ የገለጹበት እንዲሁም የፓርቲው ማዕከላዊ የቁጥጥር ኮሚሽን የተቃወመው የአስራ አራተኛው የፓርቲው ድርጅታዊ ጠቅላላ ጉባኤ ዛሬ ማክሰኞ ነሐሴ ሰባት ቀን ሁለት ሺ አስራ ስድስት ዓመተ ምሕረት በመቀለ የሰማዕታት ሐውልት አዳራሽ መካሄድ ጀምረዋል። የፓርቲው ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በዛሬው ጉባኤ መክፈቻ ላይ ባሰሙት ንግግር ጉባኤው በፓርቲ ውስጥ ተፈጥሯል ላሉት ችግር መፍትሄ የሚያመጣ ነው ብለዋል። ህጋዊ ፍጠወድምና ከይምለስን መበል 14 ጉባኤና ከይካሄድን ዘንቅፍ የፓርቲያችን ህጋዊ እውቅና እንዳይመለስ፣ እንዲሁም 14ኛ ድርጅታዊ ጉባኤ እንዳይካሄድ የሚያሰናክል በፓርቲው ውስጥ ተፈልፍሎ ያደገ ቡድን አለ። ፓርቲያችንን ለመበተን እንቅልፍ ያጣው ይኸው ቡድን በየጊዜው ሐሰቶችን እየፈበረከ ነው። ይህም ችግራችን ወደ ተባባሰ ደረጃ እየተሸጋገረ መሆኑን ያሳያል። ዘላቂ መፍትሄ የሚያገኘውም በዚሁ አስራ አራተኛው ድርጅታዊ ጉባኤ ላይ ብቻ ነው። ዶክተር ደብረ ጽዮን ህወሓት ፈረሰ ማለት የፕሪቶሪያው የሰላም ስምምነት ታሪክ ሆነ ቀሪ ሆነ ማለት ነው። ይህም የትግራይን ህዝብ ለከፍተኛ አደጋ ያጋልጠዋል ብለዋል። ሊቀመንበሩ አያይዘው የ14ተኛው ድርጅታዊ ጠቅላላ ጉባኤ ተልእኮም ህወሓትን በማዳን የትግራይ ህዝብን ከጥፋት ማዳን ነው ብለዋል። ከዛሬ ነሐሴ 7 እስከ 12 ቀን እንደሚዘልቅ በተገለጸው በዚሁ ጉባኤ የ2011 ጠቅላላ ጉባኤ ከተካሄደ በኋላ ያለው የፓርቲው ግምገማ ቀርቦ ይጸድቃል ብለዋል። ውጤቱም በክልሉ አዲስ አዲስ የለውጥ ሂደትን የሚያመጣ ጉባኤ ይሆናል ብለው እንደሚያምኑ ዶክተር ደብረ ጽዮን ተናግረዋል። በአንጻሩ የፓርቲው ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ዛሬ ባወጡት መግለጫ በፓርቲው ታሪክ የተካሄዱ ጉባኤዎች የፓርቲውን ትግል ወደፊት የመሩና ወቅታዊ ጉዳዮችን በሳይንሳዊ መንገድ የመረመሩ ነበር ብለዋል። ይህ የአስራ አራተኛው ጉባኤ ግን በችኮላ የተካሄደ የጋራ መግባባት ያልተደረሰበትና አንድን ቡድን ይቃወማሉ ተብለው የታሰቡ አመራሮችን በኔትወርክ በተ የተሰበሰቡት ተሳታፊዎች ለማስወገድ ታስቦ የተጠራ ነው ካሉ በኋላ በውጤቱም ትግራይንና ህዝቧን የሚጎዳ በመሆኑ ሊኮነን ይገባል ሲሉ አሳስበዋል። አቶ ጌታቸው በዚሁ መግለጫቸው ባነሱት የፓርቲው ምዝገባ ጉዳይ ህወሓት በተሻሻለው አዋጅ መመዝገቡ የትግራይ ህዝብ ታሪክ የሚያጎድፍ እንዲሁም በቀጣይ ቅርቃር ውስጥ የሚከትነው ተጠያቂም ቡድን ነው ብለዋል። በቀጣይ የህዝቡ ሰላም እንዳይናጋ በሰለጠነ መንገድ እንታገላለን ያሉት አቶ ጌታቸው በተደራጀ ትግልና ፖለቲካዊ ድርድር የፓርቲውን ህጋዊ ሰውነት ለማስመለስ እንሰራለን ሲሉ አስታውቀዋል። በተመሳሳይ ራሱን ከድርጅታዊ ጠቅላላ ጉባኤ ማግለሉን ያስታወቀው የህወሀት ቁጥጥር ኮሚሽንም ትላንት ሰኞ ባወጣው መግለጫ ጉባኤው በእልህና በማን አለብኝነት ለአንድ ቡድን ፍላጎት የተጠራ ነው ሲል ወንጅለዋል። ዛሬ በመቀለ ከተማ በተጀመረው ጉባኤ ለአሜሪካ ድምፅ አስተያየት የሰጡት የጉባኤው ተሳታፊ ወይዘሮ ህይወት ኃይሉ ጉባኤው በፓርቲው አመራር ላይ ማስተካከያ በማድረግ ፓርቲው ተጠናክሮ እንዲወጣ ያደርጋል ብለው እንደሚጠብቁ ገልጸዋል። እኛ አንገባም የሚል ሰው አለ። እንዲገቡ እኔም እንደ አንድ ተሳታፊ እንዲገቡ እፈልጋለሁ። ካልገቡ ግን ምንም የሚከፋፈል ነገር የለም። ምክንያቱም ትካላዊ አሰራር ተከትሎ ነው የሄደው፣ የውዱ ህወሀት ጉባኤ ማለት ነው። አምሳ ዓመት ያደረገ ድርጅት ነው። ለህዝብ ትግራይ የሚጠቅም ለልማት ለሰላም የሚሆን አመራር ተዋላሽ አመራር ድማ አውጥተን የምንካሄድበት ጉባኤ ይሆናል። በጉባኤው እንደማይሳተፉ የገለጹት የፓርቲው ማዕከላዊ ኮሚቴ አባል አቶ ነጋ ሰፋ በበኩላቸው የተፈናቃዮቹን አመላለስ ሂደት የሚያደናቅፍና የትግራይን መጪ ሁኔታ የማያሳይ ጉባኤ ነው ሲሉ ወቅሰዋል። በምትኩ የጥቂት ሰዎችን ስልጣን ለማራዘም የተጠራ ጉባኤ ነው ሲሉም ተቃውመውታል። ጉባኤው ይህ ነው የሚባል ጥቅም ሊኖረው አይችልም። ፓርቲውን ለሁለት የሚከፍለው ይሆናል ወደ ባሰ ቀውስ ነው የሚያስገባው። ለሕዝብም የሚፈይደው ነገር አይኖርም። ይህ ጉባኤ የፓርቲ ሳይሆን የተወሰኑ ግለሰቦች ጉባኤ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ህወሓት ዛሬ በመቀለ የጠራው ጠቅላላ ጉባኤ የቅድመ ዝግጅት ስራዎች ያልተሟሉበት በት በመሆኑ ሊካሄድ እንደማይችል ትናንት ማሙሻውን ለፓርቲው በጻፈው እና ና በፌስቡክ የማህበራዊ ትስስር ገጹ ላይ ባሰፈረው ደብዳቤ ላይ አስታውቋል። ቦርዱ ጉባኤውን ያገደው ፓርቲው ጠቅላላ ጉባኤን እንደሚያካሄድ ከ21 ቀናት ቀደም ብሎ እንዳላሳወቀ፣ ጉባኤውን ከቅድመ ዝግጅት አንስቶ እንዳልተከታተለው ና ታዛቢዎቹም እንዳልተገኙበት በመ መግለጽ ነው። ተጠራ የተባለው ጉባኤ ከተካሄደም ለጉባኤውና በጉባኤው ላይ ለሚወሰኑ ውሳኔዎች በሙሉ የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና እንደማይሰጥ በደብዳቤው አስታውቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ህወሓት ዛሬ ጉባኤውን ማካሄድ መጀመሩን ተከትሎ በፌስቡክ ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ድርጊቱ የትግራይን ሕዝብ ያገኘው አንጻራዊ ሰላም እንደመንጠቅ ይቆጠራል ሲሉ አካሄዱን ኮንነዋል። ብቸኛው ተጠያቂ ራሱ ይሆናል ሲሉም አሳስበዋል። ለአሜሪካ ድም ሙልጌታ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። ቀደም ብሎ ሙልጌታ ያስደመጠን የዕለቱን አብይ ርዕስ ዘገባ ነው። የትንታኔው መጽሄት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር በሆሮ ጉዱሩ ወለጋ ዞን አቤዶንጎሮ ወረዳ ባለፈው ሳምንት ረቡና አርብ በታጣቂዎች ተፈጸመ በተባለ ጥቃት ቢያንስ የአስራ ሦስት ሰዎች ህይወት ማለፉን የወረዳው አስተዳደር ገልጸዋል። ገበያተኞችን አሳፍሮ በነበረ ተሽከርካሪ ላይ በተፈጸመ ጥቃት ሰዎች መገደላቸው ለአሜሪካ ድምፅ የተናገሩት የአቤዶንጎሮ ወረዳ አስተዳዳሪ አቶ ከተማ ዋቁማ በተለይ የአርቡን ጥቃት ተከትለው በሺዎች የሚቆጠሩ ነዋሪዎች ከቤት ንብረታቸው እንደተፈናቀሉም አስታውቀዋል። የወረዳው አስተዳደር ለጥቃቱ በአካባቢ ይንቀሳቀሳሉ ያላቸውን ታጣቂዎች ጥያቄ ያደረገ ሲሆን በአካባቢው የተከሰተውን የጸጥታ ችግር ለመፍታትም እየሰራሁ ነው ብሏል። ገልሞ ዳዊት ተጨማሪ ልኳል። በኦሮሚያ ክልል በወሮ ጉዱሩ ወለጋ ዞን አቤዶንጎሮ ወረዳ ባለፈው ሳምንት የተለያዩ ቀናት እንደተፈጸመ በተገለጸ ጥቃት አስራ ሶስት ሰዎች መገደላቸውን የወረዳው ነዋሪዎች ባለስልጣናትና የአቤዶንጎሮ ሆስፒታል ለአሜሪካ ድምፅ ተናግረዋል። የሰዎችን ህይወት የቀጠፈው የመጀመሪያው ጥቃት ባለፈው ሳምንት ረቡዕ ነሐሴ 1 2016 ዓ ም በአቤ ዶንጎሮ ወረዳ ምሪጋ በሚባል ስፍራ ወደ ገበያ የሚያመሩ ነዋሪዎችን አሳፍሮ በነበረ የህዝብ መጓጓዣ ላይ በተከፈተ ተኩስ መፈጸሙን ገልጸዋል። በዚህም አምስት ሰዎች ሲሞቱ ሁለት ሰዎች ደግሞ የመቁሰል አደጋ እንደደረሰባቸው የወረዳው አስተዳደር አስታውቀዋል። ከሟቾቹ ውስጥ አቶ ታዬ ገለታ የተባሉ ነዋሪ እንደሚገኙበት የቅርብ ዘመድ እንደሆኑ የገለጹና ና በጸጥታ ችግር የተነሳ ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪ እንዲህ ይላሉ። ኒሚም ብለሳ በምናኮቲ መቃንሳ ሞዩ ታዬ ገለታ ከሟቾቹ ውስጥ የባለቤቴ ወንድም አንዱ ነው። አቶ ታዬ ገለታ ይባላል። በህዝብ መጓጓዣ ተሳፍሮ እየሄደ ሳለ ነው ጀርባውንና ጭንቅላቱን በጥይት ተመቶ የሞተው። ገዳዩም ጽንፈኛ ፋኖ ነው። በዚሁ ጥቃት ህይወታቸው ማለፉ ከተነገረው አምስት ሰዎች መካከል ሁለቱ ሴቶች እንደሆኑ እኚሁ የአቤዶንጎሮ ነዋሪ ይገልጻሉ። በጥቃቱ ህይወታቸው ካለፉ ሁለት ሴቶች አንዷ ወርቅነሽ ገበዬ፣ ሌላዋ ደግሞ ሀዊ ከበደ ትባላለች። የወርቅነሽ አባቷ የወርቅነሽ አባቷ ከባለቤቴ ጋር ወንድማማቾች ናቸው። ሀዊ ደግሞ የስጋ ዘመዳችን ናት። ከረቡ ጠዋቱ ጥቃት እንዳመለጡ የተናገሩ ስማቸው በደህንነት ስጋት እንዳይገለጽ የጠየቁ የአቤዶንጎሮ ነዋሪ እንዲህ ይላሉ። ጥቃቱ ከጠዋቱ ሁለት ሰዓት ገደማ ነው የተፈጸመው። ቁሙ ብለው እንኳን አላስጠነቀቁንም። ብቻ ድንገት ተኩስ ከፈቱብን። የቻለ እየዘለለ አመለጠ። ተከታትለው የደረሱባቸውን ከያዟቸው በኋላ በጥይት ደብድበው ገደሏቸው። ይህን የፈጸመው የፋኖ ጽንፈኛ ኃይል ነው። ቶችንም ስንቀብር እነርሱ ከበውን ሲተኩሱ ነበር። አሁንም ጭንቅ ውስጥ ነን። በፀጥታ ስጋት የተነሳ ስማቸውን እንዳይገለጽ የጠየቁ የአቤዶንጎር ሆስፒታል የሕክምና ባለሙያ የአራት ሰዎች አስክሬን መቀበላቸውን ለአሜሪካ ድምፅ ተናግረዋል። ናሞኒ ሰዎች ተጎድተዋል። የአራት ሰዎች አስከሬን ወደ ሆስፒታላችን መጥቷል። كان نرسم ሁለቱ ሴቶች ነበሩ። ለተሻለ ሕክምና ወደ ሻምቡ የተላከ አንድ ሰውም ህይወቱ አልፏል። በአጠቃላይ አምስት ሰዎች ሞተዋል ማለት ነው። የሆስፒታሉ ሆስፒታሉ የሕክምና ባለሙያ ለተሻለ ሕክምና ወደ ሻምቦ ሆስፒታል የተላኩ ሁለት የጥቃቱ ተጎጂዎች መኖራቸውንም አክለው አመልክተዋል። በሌላ በኩል በዚው አካባቢ እንደሚኖሩ የገለጹልንና ስማቸውን ለደህንነታቸው በመዝጋት እንዳይጠቀስ የጠየቁ የአካባቢው ነዋሪ በአካባቢው ተፈጸመ ያሉትን ያስረዳሉ። ዚህ ሳምንት የተፈጠረው ባለፈው ሐሙስ እለት ነው ያው የኦሮሚያ ልዩ ኃይል ዝሮ ዝሮ በወሬ ደረጃ እንጂ ጨሩ ላይ ማለት ነው። ስለዚህ ሐሙስ ዕለት ገብተው ሶስት አማራዎችን አጋጣሚ ልዩ ኃይል ናቸው የልዩ ኃይል ልብስን የለበሱት ሶስት አማራዎችን ገደሉ። አርብ ከሰዓት ያው የእኛ ደግሞ ሄደ ሬሳ ለማንሳት ብሎ ሬሳ ለማንሳት ብሎ ሄደ። ከዛ ለካስ የነሱ ቦታ ይዘዋል። ተኩስ ከፈቱ ማህበረሰቡ ላይ። የእኛም አጋጣሚ መከላከል ምናምን አደረገ በመሀል ያው ሰው ተጎድ አድርቷል። እዛ መሀል ከኛም የሞት አለ። እነሱ ምላቸው ሰዎች ያው ወረዳው ነው እንግዲህ የልዩ ኃይል ልብስ ለብሶ ወረዳው መቆጣጠር አይችልም። እንዲ እኔም ምለው ወረዳው እንደላቃቸው አድርጌ ነው እኔም ማስበው ለራሴ። ምክንያቱም የልዩ ኃይል ልብስ ለብሶ በወረዳው ስር ይንቀሳቀሳል። ወረዳው እኮ የራሱ ኃይል አለው እዛ ውስጥ ት ማንቀሳቀስ ምናምን የሚችል መቆጣጠር የሚችል አካባቢውን ሰላም እና አሁን በቃ እንደዛ ገቡ በቃ ያው የእኛም ሬሳ እናመሳለን ብሎ አፓ አካባቢው ሄዴ ያው ወደዚህ ወደት ሁሉ ጋና ቅርብ ስለሆነች ያው በአካባቢ ያለው ሰው ያው ቤተሰብ ስላለው እነዛ የሟች ሰዎች ቤተሰብ ስላላቸው የግድ ሰው ጨምረው ሬታ ለማንሳት ሲሄዱ እነዛ የታጠቁ ሀይሎች አሉ እዛ ጦር ከፈቱ። ጦር ሲከፍቱ ከዚህ ከዚህም የመከላከል እንትን አደረገ። በዛ ምክንያት የተወሰነ ሰው ተጎድ ያርቷል። በመሀል እኚህ ነዋሪ ከሁለቱም ወገን ሰዎች መሞታቸውን ገልጸው በቁጥር አስቀምጠዋል። ሁኔታውን የሁለት ማህበረሰቦች ግጭት ብሎ ለማለት አዳጋች እንደሆነም ይናገራሉ። ግጭት እንዳለው ማህበረሰቡ ኖርማል ነበር። የታጠቀ ኃይል ነው ግዛ የጠበቀው፣ ከዚህ ደግሞ ሄደው ሬሳ የሚያነሳ ነው። በዛ መሀል ነው እንግዲህ ግርግሩ የተነሳው። ግጭት እንዳለው ማህበረሰቡ ከማህበረሰቡ ወይም አማራና ኦሮሞ ተጣልቶ አይደለም። ትክክለኛ ወረደ ሆኖ ጦርነት እያካሄደ ያለ ልብሱ ነው። በቃ ይሄ ድሮ ልዩ ኃይል እንደፈረሰ ነው የምናውቀው። ይሄ ሀገሬ ታዋቂ ነው ብዬ ነው ማስበው ነው። ልዩ ኃይል ፈርሷል ግን ልብሱን ለብሶ አሁንም ያን ልብስ ያን አርማ ያን ሁሉ ነገር ይዞ እየተንቀሳቀሰ ያለ፣ ምናልባት ልብሱ ያኩኖ በትጥቅ ትንሽ ዘመን ብሏል። አሁን ሌላው አስተያየት ሰጪ ደግሞ ራሳቸውን ይደርስብናል ካሉ ጥቃት ለመከላከል ሲታጠቁ የተለያየ ስም እንደሚሰጣቸው ገልጸው አቤቱታ አቅርበዋል። ልብሳቸው ጠቅላላ እያጠቁታ ልብሳቸው ጠቅላላ የልዩ ልብስ ነው ይበት አሁን የፖሊስም አለ የልዩ ልብስ አለ ልብስም ደግሞ ተንቀናቀዋለ ፓርፓርተ ወደ ፖሊስ መስራት ገባ ደግሞ

በተያያዘ ዜና በዚያው በሆሮ ጉዱሩ ወለጋ ዞን አበ ዶንጎሮ ወረዳ ጨሩ ቀበሌ ባለፈው ሳምንት አርብ ጠዋት ተፈጸመ በተባለ ሌላ ጥቃት ተጨማሪ የሰው ሕይወት መጥፋቱን ንብረትም መውደሙንና ብዙዎችም ከቤት ንብረታቸው መፈናቀላቸውን ነዋሪዎችና የወረዳው አስተዳደር ለአሜሪካ ድምፅ ተናግረዋል። አቶ ኢብራሂም አብደላ በአርቡ የጨሩ ቀበሌ ጥቃት አባታቸው እንደተገደሉባቸው ይናገራሉ። ገናማ ሰአቴ ተቆረቲ ገናማ ጅመታ አርብ ጠዋት እኔና ወላጅ አባቴ ከብት እየጠበቅን ቆመን ባለንበት ቁምጣ የለበሱና ራሳቸውን ፋኖ የሚሉ ታጣቂዎች በብሬን ተኩስ ከፈቱብንና አባቴን ገደሉት። እኔ በወቅቱ ውሃ ውስጥ ገብቼ ነው ያመለጥኩት። በማግስቱ ጠዋት ተመልሼ አባቴን ቀበርሁ። አሁን ወደ ወረዳው ከተማ ሸሽቼ የቤተሰቤ አባት የሆኑትን ስድስት ሰዎች እያፈላለግሁ ነው። አቶ ኢብራሂም ለጥቃቱ ተጠያቂ ያደረጓቸው ጽንፈኛ ፋኖ ሲሉ የጠሯቸው ታጣቂዎች ከአማራ ክልል ወደ ወረዳው የመጡ እና ቀድሞው በወረዳ የነበሩ ታጣቂዎች ናቸው ይላሉ። ወይዘሮ ነሽሪያ ሼህ አብደላ ሌላው የአቤ ዶንጎሮ ወረዳ ነዋሪም በዚሁ ጥቃት ወንድ ልጃቸው እንደተገደለባቸው ይናገራሉ። ሙጫ ቀረኤ የስምንተኛ ክፍል ተማሪ የነበረውን ልጄ ነው የገደሉብኝ። ስሙ ኑረዲን ከማል ይባላል። ማምለጥ በማይችልበት ሁኔታ ነበር ያገኙት። ባለቤቴ በስራ ምክንያት ሌላ ቦታ ነው ያለው። አስክሬኑን ለጊዜው ወደ ቤት አካባቢ አምጥተን ስንደብቅ ተመልሰው መጡ። እኛ ስንሸሽ እንዳልሆነ ያደረጉት ፋኖ ይባላሉ ቁምጣ የለበሱ ናቸው። እዚሁ ነዋሪ የሆኑ ከሌላ ቦታ የመጡም አሉበት። ነገር ግን መለየቱ ለእኛ በጣም ከባድ ነው። አሁን ወደ ወረዳዋ ከተማ ሸሽተን ነው ያለነው። በጸጥታ ችግር ስማቸው እንዲገለጽ ያልፈለጉ ሌላው የአቤ ዶንጎሮ ጨሩ ቀበሌ ነዋሪም በአርብ ዕለቱ ጥቃት ቁጥር ጠቅሰው ሰዎች መገደላቸውን ተናግረዋል። በተጨማሪም ቤቶች መቃጠላቸውንና ነዋሪዎችም መፈናቀላቸውን አስረድተዋል። ጥቃት አድራሾቹ ከባድ መሳሪያ ሳይቀር የታጠቁ እንደሆኑም እኚሁ ነዋሪ ተናግረዋል። ቡኳሳን በቃ ሜሻ ጉርጉዳ ብሬን የፊ ስናይፐሪ ከነው መጠረጥ ሉኳስቴ ታጣቂዎቹ በቁጥር በጣም ብዙ ናቸው። ብሬን እና ስናይፐር ጭምር አላቸው። ቤቶች ተቃጥለዋል። ቀዬውን ጥሎ የኮበለለ ሰው ብዙ ሲሆን ቅያሪ ልብስ እንኳን አልያዘም ነዋሪው። በወረዳዋ ከተማ የተጠለሉት የጥቃቱ ተፈናቃዮች ድጋፍ እንደሚያስፈልጋቸው አመልክተዋል። በጉዳዩ ላይ የአሜሪካ ድምፅ የጠየቃቸው የአቤ ዶንጎሮ ወረዳ አስተዳዳሪ አቶ ከተማዋ አቁማ ባለፈው ሳምንት ረቡዕ ጥቃት መፈጸሙን አረጋግጠው ተከታዩን ምላሽ ሰጥተዋል። ወደ ገበያ ሲያቀኑ በነበሩ ሰዎች ላይ ተኩስ ተከፍቶ አምስት ሰዎች ተገድለዋል። ሌሎች ሁለት ሰዎችም ቆስለው በሕክምና ላይ ናቸው። ባለፈው አርብ በወረዳው ጨሩ ቀበሌ ተፈጸመዋል ስለተባለው ጥቃትም አቶ ከተማ ሲናገሩ ለኮሰ ለመሰድት ከንጀ በዚያ ጥቃት የተገደሉት ሰዎች አሀዝ በትክክል አልታወቀም። ነገር ግን በዕለቱ አብረዋቸው የነበሩ ተጓዦች የስምንት ሰዎች ሕይወታቸው ማለፉን ተናግረዋል። ቁጥሩ ከዚህም መጨመሩ አይቀርም የሚል ግምት አለን። አቶ ከተማ በአርቡ ጥቃት ከቤት ንብረታቸው የተፈናቀሉት በርካቶች እንደሆኑ ገልጸዋል። በአሁኑ ወቅት የመንግስት ጸጥታ ኃይሎች አካባቢውን ለማረጋጋትም እየሰሩ መሆናቸውንም አስታውቀዋል። ለአሜሪካ ድምፅ ገልሙዳዊት ከአዲስ አበባ። ገልሞ ዳዊትን ለቀደመው ዘገባ አመሰግናለሁ። ወደ ሌላ ዘገባ ስንሻገር በማረቆ ልዩ ወረዳና በምስራቅ መስቃን ወረዳ መካከል ከዘጠኝ ቀበሌዎች ይገባኛል ጥያቄ ጋር በተያያዘ እንደቀጠለ በተነገረ ግጭት ባለፈው ሳምንት ስድስት ሰዎች መገደላቸውን ቤተሰቦቻቸው ገልጸዋል። የሁለቱ ብሔረሰቦች የሀገር ሽማግሌዎች ደግሞ ግጭቱ በእርቅ እንዲፈታ ቀደም ሲል የተቀመጡ አቅጣጫዎች ተፈጻሚ እንዲሆኑ ጠይቀዋል። የሁለቱም ብሔረሰቦች የአገር ሽማግሌዎች ላለፉት አምስት ዓመታት በሁለቱም በኩል የሲቪል ሰዎች ግድያ መቀጠሉን ገልጸው ድርጊቱን አውግዘዋል። የማዕከላዊ ኢትዮጵያ ክልል አስተዳደርና የፌዴራል መንግስት የህግ የበላይነትን በማስከበር ለችግሩ አስቸኳይ እልባት እንዲሰጡም ተማጽነዋል። የሐዋሳው ዘጋቢያችን የዮናታን ዘብዴውስ ቀጣዩ ልኳል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስካን ወረዳና በማረቆ ልዩ ወረዳ መካከል ያለው የዘጠኝ ቀበሌዎች የማንነትና የውሰን ጥያቄ ወቅታዊ ምላሽ ባለማግኘቱ መቀጠሉ በተገለጠው ግጭት ባለፈው ሳምንት በማረቆ ልዩ ወረዳ ጎራ ጩመና ቀበሌ ስድስት ሰዎች መገደላቸውን ቤተሰቦቻቸውና የአገር ሽማግሌዎች ለአሜሪካ ድምፅ ተናግረዋል። ስድስቱ ሰዎች በቤታቸው ተቀምጠውና በሥራ ቦታቸው ላይ ያሉ እንዲሁም ገበያ ውለው በመመለስ ላይ ሳሉ ባለፈው ሳምንት ረቡና ሐሙስ ነሐሴ አንድና ሁለት ቀን 2016 ዓመተ ምህረት መሳሪያ በታጠቁ ሰዎች መገደላቸውን ያስረዱት የአገር ሽማግሌዎች ሌሎች ሦስት ሰዎች ደግሞ ቆስለው ወራቤ ሆስፒታል ለሕክምና መላካቸውን አመልክተዋል። ከሟቾቹ ውስጥ ባለቤታቸውና አንድ ልጃቸው እንዲሁም የታላቅ ወንድማቸው ሁለት ልጆች እንደሚገኙበት የተናገሩት የጎራጩምና ቀበሌ ነዋሪው አቶ አብዱ ዑመር የታጠቁ ሰዎች ቤት ድረስ መጥተው በአንድ ቅጽበት ገድሎብኛል። በአንድ ጊዜ አራት ሰዎችን ቀብረን ተቀምጠናል ሲሉም ሐዘናቸውን ገልጿል። ምን ብዬ ላስረዳህ? የዛር ማጥፋት ነው። እንግዲህ ያኔ ሁሉም ተሰባስቦ ቢሆን ኖሮ በቃ የዛር ማጥፋት ነው። በአንድ ጊዜ ነው የጀመሩት ሁለቱንም ቤት ተከፋፍለው ይዘው ማለት ነው። በተመሳሳይ የጉረቤትኖችን ቤቶችንም እንደዛው እንዳይወጡ ና ምን እንዳይሉ ይዘው ነው እንትን ያሉት። በጣም የሚያሳዝንና በጣም የሌለ እጋኔ የተሞላበት ድርጊት ነው የተፈጠነበት። ረመዳን ሚጣምቶ የተባሉ ሌላ የግጭቱ ተጎጂም፣ ወንድሜ ስራ ውሎ ወደ ቤቱ ሲያቀና በተተኮሰበት ጥይት ተገድሎብኛል። ከእርሱ ጋራ በአንድ ባጃጅ ውስጥ የነበሩ ሰባት ሰዎችም ቆስለው ሀኪም ቤት ገብተዋል ብሏል። በሰላም ቤት እየገባ ያለ ነው ጥይት ተተኩሶ ተገደለው አላማው ቤተሰብ ሰባት ቤተሰብ ነበር። ሙሉን ለመጨረስ ነበረ የተተኮሰው። በሶስት ጥይት ነው ተመቶ የሞተው። ሌሎች አራት የሚሆኑ ቆስለዋል። አቶ ረመዳን በሀገራችን በሰላም መኖር አልቻልንም፣ የኢትዮጵያ ህዝብ ይህንን ይወቅልን በማለት ማክለዋል። አምስት ዓመት ላይ ብዙ ሰው ሞተዋል። አሁን አሬ እኔ ወንድሜ ሞት ማድስ አደለም። እናቶች ሞተዋል፣ ህጻናቶች ሞተዋል፣ ነፍስ ጡሮች ሞተዋል። ስለዚህ ህጻንና ነፍስ ጡር እና ሴት ልጅ በጠራራ ፀሐይ በጥይት እየተገደለ ነው ያለው። ይህንን እኔ የመንግስት አካል ገብቶ ሀይ ማለት አለበት። ከመስቃን ቤተ ጉራጌ በኩል አስተያየታቸውን ለአሜሪካ ድምፅ ሰጡት። አቶ መሐመድ ኑር ከድር የተባሉ የአገር ሽማግሌም ከአምስት ዓመታት በላይ አስቆጥሯል ያሉት የሁለቱን አካባቢዎች ግጭት በእርቅና በሽምግልና ለመቋጨት ጥረት መደረጉን አውስተዋል። ነገር ግን በእርቀ ሰላም ስምነቱ የተቀመጡ አቅጣጫዎች ተፈጻሚ አለመሆናቸውን ገልጸው፣ ጥረቱ ዋጋ ቢስ ሆኗል ላሉም እርቅ ማስረፍ ደግሞ ለማንም ጠቃሚ አይደለም፣ ጎጂ ነው። ቅር የሚለው ምንድን ነው? እርቅ ሲደረግ ሁሉ ሚያፈርስ ቁጭ ብሎ ነው እያሉ ለእኛ ሽምግልና ለማጥላላት እንዳይሰምር ለማድረግ ብዙ ጥረት የተደረገው ነገር ነው። ጉዳታ ጉዳት እያደረሰ ነው። ከማረቆ ልዩ ወረዳ በኩል ለአሜሪካ ድምፅ ተናገሩት አቶ አደለው እረም እንዲሁም ግጭቱ በእርቀ ሰላም እንዲቋጭ ከተደረገው ስምምነት በተጨማሪም ከሁለት ዓመት በፊት እርቁን ማጽናት አለብን በሚል ዳግም ሽማግሌዎች ተቀምጠው እረምት እንዲደረግና መንግስትም የሕግ በላይነትን የማስከበሩን ድርሻ እንዲወጣ አቅጣጫ መቀመጡን አውስተዋል። ከቀዩ ተፈናቅሎ እርሻ ጠፍተዋል። ልማት ነገር የለም። ይህንን መንግስት በቁርጠኝነት መስራትና ማስተካከል ነው። ከመንግስት አቅም በላይ የሚሆን ነገር የለም። ይህም ሆኖ የስብል ሰዎች ግድያውንም እንደቀጠለ መሆኑንም አቶ አደሎ አመልክቷል። መንግስት የህዝቡን የጥያቄ አግባብነት አጥኖ አፋጣኝ ምላሽ እንዳልሰጣቸው አክለው የጠቀሱት አቶ አደሎም አሁንም ዋጋ ማስከፈሉን ቀጥሎበታል ብሏል። መስካንም አይሞት ማረቆም አይሞት መርሳንም ህብረሰብ ነው፣ ህብረሰብ ነው ማረቆም ህብረሰብ ነው ተዋልዘዋል፣ ተጋብተዋል። አብሮ ለረጅም ጊዜ አብሮ ታይዞም መጥተዋል። ግን ጥያቄውን መንግስት መመለስ አለበት። አቶ መሀመድ ደግሞ በሁለቱም በኩል ግጭቱን ልባት ቢያገኝ ጥቅማችን ይቀራል ብለው የሚያስቡ ሰዎች ሁኔታውን በጣልቃ ገብነት እያወሳሰቡ ስለመሆናቸውም ተናግሯል። በማግስቱ እርቁ ፎርጅድ ነው ያሉ ሰዎች እንዲመለስ አድርገውታል። ስላልተመቻቸው ብቻ ምክንያቱም ከታረፉት ሰላሙ ከመጣ እነሱ ጥቅማቸው ስለሚጎልል መነገድ ስለማይችሉ ብቻ ነው። በደህንነት ስጋት ስማቸው እንዲገለጽ ያልፈለጉ ነዋሪም ጥቃቱ በማረቆ ልዩ ወረዳና በምስራቅ መስቃን ወረዳ መካከል ያለው የዘጠኝ ወረዳዎች ይገባኛል ውዝግብ እልባት ከለማኝቱ ጋር ተያያዘ መሆኑን ገልጸው ለጥፋቱ መንግስትን ወቅሰዋል። እኚሁ ነዋሪ ከሁለት ሳምንት በፊት ከዚህ ውዝግብ ጋር በተገናኘም አንድ ሰው ከሌላ ቀበሌ ተገድሎ አስክሬኑ ተጥሎ መገኘቱን አስታውሰው እየደረሰ ባለው ጉዳት ከሁለቱም ወረዳዎች እስከ ክልል ያሉ የመንግስት ባለስልጣናትን ተጠያቂ ናቸው ሲሉ ከሰዋል። አንድም የመንግስት አካል ይሄን ጉዳይ የአሜሪካ ድምፅ ነዋሪዎችና የአገር ሽማግሌዎች ባቀረቧቸው ቅሬታዎች ላይ ከሁለቱም ወረዳዎች ከዞንና ከክልል ባለስልጣናት ምላሽ ለማግኘት ያደረገው ጥረት ባለስልጣናቱ ስልካቸውን ስለማያነሱና ያነሱትም ምላሽ ለመስጠት ቃል ገብቶ ቀጠሮ ከሰጡ በኋላ መልሰን ስንደውላቸው ስልካቸውን ስለማያነሱ አስተያየታቸውን ማካተት አልቻልንም። አስተያየታቸውን የሰጡን የአገር ሽማግሌዎች ግን አሁንም ቢሆን የፌዴራል መንግስት ጣልቃ እንዲገባና የክልሉ መንግስት ደግሞ የሁለቱ ብሔረሰቦች ግጭት በእርቅ እንዲቋጭ የተቀመጡ አቅጣጫዎችን በአስቸኳይ እንዲያስፈጽምና የሕግ የበላይነት እንዲያስከብር በአጽንኦት ጠይቋል። የምስቃን ቤተ ጉራጌ የአገር ሽማግሌ አቶ መሐመድ ኑር ከድር ማንንም ሊጨፍር የትኛውም ሊጨፍር የማይችልበት ሕዝቦች በሰላም እንዲሆኑ የማድረግ የመጀመሪያ የሕግ በላይነት ብጽንፈኛውን የማጽዳት ስራ መንግሥት ነው መሠረት ያለበት። የማረቆና የመስቃን ቤተ ጉራጌ ብሔረሰቦች የተዋለዱ የተጋመዱና የጋራ እጣፋንታ ያላቸው ናቸው ያሉት የሁለቱም ብሔረሰቦች አገር ሽማግሌዎች ለዘላቂ ሰላም ቅድሚያ እንድትሰጥም ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ያዳመጣቸውሁ ያላችሁት በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው፣ ከአሜሪካ ድምጽ የመጀመሪያው ምዕራፍን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብር ትምህርት ነው። በኢትዮጵያ በተለያዩ አካባቢዎች በተከሰቱና በቀጠሉ ግጭቶች የተፈጥሮ አደጋዎችና ተያያዥ ችግሮች ምክንያት ከአምስት ሺህ በላይ ትምህርት ቤቶች ከአገልግሎት ውጭ መሆናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። በዚህ ምክንያት ከአምስት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውም ተገልጸዋል። የትምህርት ተቋማት ውድመትና ከአገልግሎት ውጭ መሆን በሕፃናት የወደፊት ተስፋና በሀገር ላይ እያደረሰ ያለው ጉዳትን አስመልክቶ ስመኝ ሸቆየ ተማሪዎችና ባለሙያዎችን አነጋግራ ተከታዩን አሰናርታለች። በሰሜን ኢትዮጵያ ለሁለት ዓመት የተካሄደው ጦርነት ሲጀመር በመቀሌ ነዋሪ የሆነችው መቀረት ሰመረ የሁለተኛ ክፍል ተማሪ ነበረች። በትግራይና በአጎራባች ክልሎች ውስጥ በተካሄደው ጦርነት ምክንያት ለሶስት ዓመት ከትምህርት ገበታ መራቋ የፈጠረባትን ሐዘን ትገልጻለች። ትምህርት ሲቋረጥ ከክላስ አንደኛ ወጣ ነበርና ከዛ እወዳደር ነበር ከዛ በኋላ በጣም ተናደድኩኝ ምክንያቱም ቤት ቁጭ ልምር ስለሆነ ከዛ ከጓደኛቸው ልለያዊ ስለሆነ ከዛ ስለምናፍቅ ተናደል። ልክ እንደ መቀረት በምዕራብ ጎጃም ቋሪት ከተማ የዘጠነኛ ክፍል ተማሪ የነበረው ቢንያም ሀይሉም ትምህርት ሙሉ ለሙሉ ካቋረጠ አንድ ዓመት ቢሆነውም የትምህርት ሂደቱ መስተጓጎል የጀመረው ግን ከዛ በፊት መሆኑን ይናገራል። ተማሪው ትምህርት ቤት ሂድ ለትምህርት ያለው እንትን ሁሉም የቀነሰ ነው፣ በቃ የወረደ ነው ስሜቱ። በቃ አሁን በ በጣም በጣም ተማሪ ነበረ፣ ግን ሁሉም ሀሳቡ በዛ በቃ እንትን በአማራ ላይ ና ስላለ ብዙም አይደለም በቃ ትምህርት ቤት ቢሄድም የመማር ፍላጎቱ በጣም እየቀነሰ ነው። ነ በአማራ ክልል እየተካሄደ ባለው ግጭት ምክንያት ትምህርት ያቋረጡ ተማሪዎች በጦርነት ለመሳተፍ በመገደዳቸው በርካቶች መሞታቸውንና ሌሎች ለስደት መዳረጋቸውን የሚገልጸው ቢኒያም ከትምህርት መራቁ የፈጠረበትን ስሜት እሱም ያጋራል። እኔማ የማስበው የነበርኩ እንደ በቃ ማየላ ማንም ያደረሰበት ተምሬ አገሬ መለወጥ አገሬ በቃ አለል በቃ የተበላሸውን ነገር የተበላሸውን ማስተካከል በምችለ መልኩ ፈልግ ነበር። ግን አጋጣሚ እኛ ከመንገድ ቀረና በቃ አለል እኛ ከመንገድ ነው የቀረና። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ በተለያዩ ክልሎች ትምህርት የማግኘት መብት ዙሪያ በቅርቡ ባደረገው ጥናት በተለያዩ አካባቢዎች በተከሰቱና በቀጠሉ ግጭቶች፣ የተፈጥሮ አደጋዎች እንዲሁም ተያያዥ ችግሮች ምክንያት ከአምስት ሺ በላይ ትምህርት ቤቶች ከአገልግሎት ውጪ መሆናቸውን አስታውቋል። በዚህም ምክንያት ከአምስት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የተቋሙ የኢኮኖሚያዊና ማህበራዊ መብቶች ክፍል ዳይሬክተር የሆኑት ዶክተር ብራይትማን ገብረ ሚካኤል ይገልጻሉ። የመጀመሪያው ከትምህርት ገበታ ውጭ መሆኑ ራሱ ህጻናት ላይ የሚያስከትለው ማህበራዊና ማህበራዊ ተጽዕኖዎች ይኖራሉ። ከዛ አልፎ ደግሞ ተጋላጭ የሚሆኑ የማህበረሰብ ክፍሎች በመሆናቸው የተነሳ በተለይ ሴት ህጻናት ያለ እድሜያቸው የመዳር ፕሮባቢሊቲ ይኖራል። ለጉልበት ብዝበዛ ይዳረጋሉ። ከዛም አልፎ ደግሞ ወደ ከተሞች አካባቢ እንዲሰደዱ ያደርጉና እንደተባለው የጎዳና ተዳደሪ የመሆን እድላቸውም ሰፊ ነው የሚሆነው። ኢሰመኮ ያሰባሰበው መረጃ እንደሚያሳየው በአሁኑ ወቅት በአማራ ክልል ብቻ አራት ሺ አንድ መቶ ሰባ ስምንት የትምህርት ተቋማት ከአገልግሎት ውጭ ሲሆኑ በትግራይ ክልል ስድስት መቶ አርባ ስምንት በኦሮሚያ ክልል አራት መቶ ሀያ በሶማሌ ክልል አንድ መቶ ዘጠና አምስት በቤንሻንጉል ጉምዝ ክልል ሀምሳ በጋምቤላ ክልል አርባ በአፋር ክልል 26 እና በደቡብ ምዕራብ ኢትዮጵያ ክልል ስምንት ትምህርት ቤቶች አገልግሎት አቋርጠዋል። ኮሚሽኑ አንጻራዊ ሰላም አለባቸው ባላቸው እንደ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ያሉ ክልሎች የትምህርት ተቋማት ለምን ከአገልግሎት ውጭ እንደሆኑ ዶክተር ብራይትማን ያስረዳሉ። አንጻራዊ ሰላም ባለባቸው አካባቢዎች በምንላቸው በደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ ያሉ ክልሎችንም ብናይ ምንም እንኳን አንጻራዊ ሰላም አለ ትምህርት ቤቶች አሉ ቢባልም፣ በተለይ ከደሞዝ ክፍያ ጋር በተያያዘ ለመምህራን የደሞዝ ክፍያው በወቅቱ እየተከፈለ ባለመሆኑ የተነሳ ትምህርት በዘላቂነት በአግባቡ እየተሰጠ አልከረመም። በአጠቃላይ በደሞዝ ባለመከፈሉ ምክንያት ትምህርት መቆራረጥ፣ በአግባቡ ተማሪዎችም ትምህርት ያለመማር ችግሮች ገጥመው ነበር። በጅማ ዩኒቨርሲቲ የሚዲያ እና ኮሚኒኬሽን ትምህርት ክፍል ውስጥ አስተማሪና ተመራማሪ የሆኑት እንዲሁም ከ30 ዓመታት በላይ በማስተማር ሙያ ያገለገሉት ዶክተር ጌታቸው ጥላሁን ህጻናት ባለም አቀፍ ደረጃ ለሰው ልጆች ዋና ከሚባሉ መብቶች ውስጥ የሚመደበውን ትምህርት ማግኘት አለመቻላቸው የሚያስከትለውን ጉዳት ይገልጻሉ። በትምህርት አንድ አመት ሁለት አመት አይደለም አንድ ቀንና አንድ ሳምንት መቅረት ትልቅ ተጽዕኖ ያመጣል ብለን ነው እኛ ትምህርት ባለሙያዎች የምናምነው። ይሄኛው ደግሞ ሲሆን ልጆቹ በብዙ መልኩ ይጎዳሉ፣ ወደኋላ ይቀራሉ። በኢኮኖሚም በትምህርትም በአጠቃላይ በአገሪቱም ላይ ጭምር አሉታዊ የሆነ ትልቅ ተጽዕኖ የሚያመጣ ነው። የአስርት ዓመታት ተጽዕኖ በአገሪቱም ላይ በልጆቹም ህይወት ላይ ይህንን ቶሎ የማረም የማስተካከል ጉዳይ ካልኖረና ሶርቶ ኢንፎርማቲቭ የሆነ ነገር ካልተሞከረ ካልተደረገ ቶሎ ካልተመለሰ ማለት ነው ችግሩ ቀላል አይደለም ብዬ ነው የማስበው። ትምህርት ለሌሎች መብቶች መረጋገጥ፣ ለሰው ልጆች ኑሮ መሻሻል እና በክብር መኖር ወሳኝ መብት ነው የሚሉት ዶክተር ብራይትማንም ሰዎች ራሳቸውን ችለው መተዳደር እንዲችሉ የሚያስችላቸውን ትምህርት ማግኘት ካልቻሉ ትውልድ ላይም ትልቅ ተጽዕኖ ይፈጥራል ይላሉ። ትምህርት ሲባል ያው ትውልድ ላይ የሚሰራ ስራ ነው እና የትምህርት ጉዳይ ያልተሳካ ከሆነ ትውልድ ላይ ነው ትልቁ ተጽዕኖ የሚመጣው። ትውልድ ላይ ተጽዕኖ መጣ ማለት እንግዲህ ሀገር ላይ ነው ትልቁ ተጽዕኖ የሚመጣው እና ከግለሰብ ትምህርቱን ካገኘው ግለሰብ ባለፈ ደግሞ፣ እንደ ማህበረሰብ እንደ ሀገር የራሱ የሆነ ትልቅ ተጽዕኖ የሚያሳድር ነው። ምክንያቱም ተገቢውን ትምህርት አግኝቶ ያደገ ሰው ነው እንግዲህ ለሀገርም ለማህበረሰብም ጠቃሚ የሚሆነው የራሱን አስተዋጽኦ ማድረግ የሚችለው ከዛም አልፎ ተርፎ ራሱን መቻል የሚችለውና፣ ይሄ ባለመሆኑ የሚከሰቱት ጉዳቶች በጣም ከፍ ያሉ ናቸው። የትምህርት ቤት ተቋማት ከአገልግሎት ውጪ መሆንና በሚሊዮኖች የሚቆጠሩ ሕጻናት ከትምህርት መራቅ እያስከተለ ያለውን ማህበራዊና ሀገራዊ ቀውስ ከግምት ውስጥ በማስገባት የኢትዮጵያ ሰብአዊ መብቶች ኮሚሽን ሊወሰዱ በሚገባቸው የመፍትሄ እርምጃዎች ዙሪያ ከባለድርሻ አካላት ጋር በአዲስ አበባ ከተማ ምክክር አካሂዷል። ለችግሩ መፈታት ሰላም ዋነኛ ድርሻ አለው ያሉት ዶክተር ብራይትማን በውይይቱ ላይ ተሳታፊ የነበሩት የትምህርት ሚኒስቴር፣ የክልል ትምህርት ቢሮዎች፣ የሴቶችና ማህበራዊ ጉዳይ ሚኒስቴር እንዲሁም ሌሎች መንግስታዊና መንግስታዊ ያልሆኑ ተቋማት ተማሪዎች በአጭር ጊዜ ወደ ትምህርት ገበታቸው መመለስ የሚችሉበትን እርምጃዎች እንደሚወስዱና ያለፋቸውን ትምህርት ማካካሻ የትምህርት ፕሮግራሞች እንደሚዘጋጁላቸው መግለጻቸውን አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝችን ለቀደመው ዘገባ አመሰግናለሁ። እየተከታተላችሁ ያላችሁት ከአሜሪካ ድምፅ በቀጥታ እየተላለፈ የሚገኘውን የማክሰኞ ምሽት ስርጭታችንን ነው። ቀጣዩ ዝግጅታችን ደግሞ ንግድና ምጣኔ ሀብት ነው። የኢትዮጵያ መንግስት የብር ከዶላር አንጻር ያለው የመግዛት አቅም በገበያ ተመን እንዲወሰን ያደረገው ውሳኔ ተግባራዊ ከተደረገ ሁለት ሳምንት አልፈውታል። ነዋሪዎች ውሳኔውን ተከትለው ለምግብ የሚሆኑ ፍጆታዎች ዋጋ በከፍተኛ ሁኔታ መጨመሩን ሲገልጹ፣ በአንጻሩ ነጋዴዎች በበኩላቸው ገበያው እየተረጋጋ መምጣቱን ይናገራሉ። የአዲስ አበባ ከተማ የንግድ ቢሮ በበኩሉ አላግባብ ዋጋ ጭማሪ ባደረጉ ነጋዴዎች ላይ እርምጃ መወሰዱንና ገበያውን የማረጋጋት ስራ እያከናወነ እንደሚገኝ አስታውቋል። አስማማዋዬ ነው። ለዛሬው ንግድና ምጣኔ ሀብት ዝግጅታችን ተከታዩን ዘገባ አሰናድተዋል። የብር ከዶላር አንጻር ያለው የመግዛት አቅም በገበያ ተመን እንዲወሰን ያደረገው የማክሮ ኢኮኖሚ ማሻሻያ ሲል መንግስት የሰየመው ውሳኔ ተግባራዊ ከተደረገ ሁለት ሳምንታት አልፈዋል። የአሜሪካ ድምፅም የኑሮ ሁኔታውና የንግድ እንቅስቃሴው በምን ሁኔታ ላይ ይገኛል ሲል የተለያዩ የህብረተሰብ ክፍሎችን አነጋግሯል። የአዲስ አበባ ከተማ ነዋሪ ሆነችውና በአነስተኛ ንግድ ላይ ተሰማርተው የምትገኘው ወይዘሮ መሰረት ውሳኔውን ተከትሎ ለምግብ የሚሆኑ ፍጆታዎች ዋጋ በከፍተኛ ሁኔታ ጨምሯል ትላለች። ሽንኩርት አሁን በቃ ሄ ነው የማትለው ሽንኩርት ዘጠና ብር ነው። አርባ አምስት ነበር። እጥፍ ነው የጨመረው፣ ከአርባ አምስት ወደ ዘጠና እንግዲህ፣ ዘጠና መነሻው ነው፣ መድረሻው ከዛ በላይ ነው። ሌላ የሚባለው ድንች፣ ቲማቲም ደህና ናቸው፣ እነሱ ደህና ናቸው። እና ዘይት አለ፣ ዘይት በዛ ላይ ኦቨሬዷል። ግማሹ እየደበቀ የለም ይላል። እንጀራ ሀያ ብር አንዷ አስራ አምስትም አስራ ስድስትም አሁን አስራ ሰባት ላይ ነበር። አሁን ከዶላሩ በኋላ ሀያ ብር ገብቷል። እንግዲህ በሰፈራችን በሌላው ደግሞ እንደምታየ ይጨምራል። በጨመረ ቁጥር በአሁን ሰዓት ስታስበው ተከራይቶ ይኖራል። የመብራት ፍጆታ ደግሞ ኦቨር እየሄደ ነው። ገዝቶ መብላት የሚቻልበት ሰዓት ላይ አይደለም። መኮረኒም ብትል ፓስታም ብትል በጣም ኦቨር ሄዷል። ከሚከፈለው ክፍያና ሰው ከሚኖረው አኗኗሩ ጋር ገበያው እኩል ሊሄድ አልቻለም። ሌላው በከተማዋ ትልቁ የንግድ ስፍራ በሆነው መርካቶ በሞባይል ሽያጭ ላይ የተሰማራው አቶ ዮሐንስ ሲመኑ በበኩሉ ውሳኔውን ተከትሎ የምርቶች ዋጋ ሻቅቦ የነበረ ቢሆንም አሁን ግን ገበያው እየተረጋጋ መምጣቱን ይናገራል። መጀመሪያ ይህ ነገር እንደተፈጠረ ሰሞን ትንሽ ሰው የመደናገጥ ነገር ነበረና ሁሉም ሰው በቃ ጥርፊያ ላይ ነበረ፣ ዕቃ ለመግዛት የሚሸጥ ሰው ደግሞ በአንጻሩ አልነበረ። ሰው እቃ ይጨምር ይችላል በሚል ሀሳቤ ማለት ነው። ሰው ምን እንደሚፈጠር እርግጠኛ ሆኖ መናገር ስለማይችል ዝም ብሎ ሁሉም በተቻለው መጠን በቃ ብር እቃ ሊያዝ በሚል ጥርፊያ ላይ ነበረ። በቃ ማለት እቃ የያዘም ሰው መሸጥ አይፈልግም፣ ብር የያዘም ሰው ያው በተቻለው መጠን መግዛት ስለሚፈልግ ባገኘ ሁሉ ዋጋ ይገዛ ነበር እና በዚህ የሚያክል መጠን ማለት ይከብዳል። በቃ ሰው ምን ያክል እንደጨመረ ምናምንም አያውቅም። በቃ ዝም ብሎ እንደ መሰለው ነበረ። የእብድ ገበያ ነበር የሚመስለው። አሁን ግን ያው ነገሮች እየተረጋጉ ይመስላል። ያው ከብላክ ማርኬት አለው እንትን ጋር ያው አሁን መንግሥት ያወጣው እንትን ተመሳሳይ የሆነ ስለመጣ አሁን ነገሮች እየረገቡ ነው ያሉት። አሁን ሁሉም ይሸጣል ይገዛል። ዋጋቸውም ያው እየቀነሱ ነው ያሉት ቀድሞ ወደ ነበረው ሁኔታ እየተመለሰ በአንጻሩ በከተማዋ አገልግሎታቸውን በውጭ ምንዛሬ የሚሰጡት ተቋማት ለአገር ውስጥ ተገልጋዮች አሁን ባለው የብር ተመን መሠረት ዋጋቸውን ለማስተካከል መቸገራቸውን ይገልጻሉ። የዋሽንግተን ሆቴል ስራ አስኪያጅ አቶ ማና የተስፋዬ እንደሚያስረዱት በርካታ ተወዳዳሪ ባለው የሆቴል ኢንዱስትሪ እስካሁን ይህ ነው የሚባል የዋጋ ጭማሪ አልተደረገም። ይሁንና በቅርቡ መሻሻሉ ግን አይቀርም ይላሉ ከስተመሩን እንደ ዶላር ጭማሪ ለምሳሌ ዛሬ ላይ አንድ መቶ አንድ ብር ሂሳብ ነው እንግዲህ አንድ ዶላር በኢትዮጵያ ብር እየተመነዘረ ያለው ስለዛ ድሮ ሆቴሎች በምንሸጥበት ለምሳሌ አንድ ሮም በመቶ ዶላር የምንሸጥ ቢሆን አሁን ላይ በአንድ መቶ አንድ ብር ሂሳብ ኤክስቼንጅ ሬት መተን በኢትዮጵያ ብር ለሚከፍሉ ሰዎች መጠየቅ ከባድ ነው ከባድ ነው ከተማ ውስጥ ዲማንድ እና ትንሽ ልዩነት ስላለ ክሊያንት ሄደ ያለ ወደ ሌላ ቦታ ማለት ነው። ስለዛ እያጣጣምን ከድሮ የተወሰነ ጨምረን ባላንስ አድርገን ለመሄድ እየሞከርን ያለ ነው። ምግብና መጠጥ ነገር ላይ እኛም አቅራቢዎቻችን የተለየ ዋጋ አምጥተውብን ስላልሆነ እኛም የዋጋ ጭማሪ ያደረግንበት ሁኔታ የለም። የመኘት አገልግሎት ላይ በኢትዮጵያ ብር የሚከፍሉት ክሊያንቶች ላይ የተወሰነ ጭማሪ የተደረገበት ሁኔታ ይኖራል። መንግስት የዋጋ ንረትን ለማረጋጋት የሚውል ተጨማሪ ከግማሽ ትሪሊዮን ብር በላይ በጀት እንዲያጸድቅለት የህዝብ ተወካዮች ምክር ቤት እንደሚጠይቅ የገንዘብ ሚኒስቴር በቅርቡ ማስታወቁ ይታወሳል። ምክንያታዊ ባልሆነ መንገድ በተለያዩ ሸቀጦችና ምርቶች ላይ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይም እርምጃ በመውሰድ ገበያውን ለማስተካከል እየሰራ መሆኑንም መንግስት እየገለጸ ነው። በአዲስ አበባ ከተማም ውሳኔውን ተከትሎ ምርት መደበቅና የዋጋ ጭማሪ ያደረጉ ነጋዴዎች መኖራቸው የሚናገሩት የከተማዋ ንግድ ቢሮ ምክትል ኃላፊ ወይዘሪት ቅድስት ስጦታው አንድ ሺ በሚደርሱ ነጋዴዎች ላይም ቢሮአቸው እርምጃ መውሰዱ ይናገራሉ። የተወሰዱ እርምጃዎች ከማስጠንቀቂያ ጀምሮ ቦችን እስከ ማሻግ ከዛም ባለፈ ደግሞ አሸገን ለዘላለ ሊቀመጥ የሚል ህግ የለም። እንደየ ሁኔታው እንደየ ጥፋቱ ክብደትና ቅለት እየታየ ውሳኔዎች እየተወሰኑ ምርትን ወደ ገበያ የማውጣት አማራጭ መሞር እየተከተልን ያለ ነው። ከዛ በዘለለ ግን ምርት የተከማቸባቸው ቦታዎች ላይ እንደዚሁ አይተን ለህብረተሰቡ በሸማች በስራ ማህበራት በዩኒኖች አካባቢ የህብረተሰቡ እንዲሰራጭ የተደረገበት ሂደት ነው ያለው። በየጊዜው የሚወሰዱ እርምጃዎች አሉት አንድ ሺ በላይ ነጋዴች ላይ እርምጃ ውስጠናል። የንግድና ቀጠናዊ ትስስር ሚኒስቴር በበኩሉ ትላንት ነሐሴ ስድስት ቀን ሁለት ሺ አስራ ስድስት አመተ ምህረት ብቻ ያለአግባብ ዋጋ የጨመሩ ከአንድ ሺ አንድ መቶ በላይ የንግድ ተቋማት መታሸጋቸውን አስታውቋል። እየወሰድኩት ነው ባለው የቁጥጥር ስራዎች ምክንያትም የምግብ ዘይት ዱቄትና የስኳር ምርቶች ላይ በአገር አቀፍ ደረጃ ዋጋቸው መረጋጋቱን ሚኒስትሩ ካሳሁን ጎፌ መናገራቸውን በይፋዊ የማህበራዊ ትስስር ገጹ አስታውቋል። ኃላፊዎቹ የኒበሉ እንጂ ወይዘሮ መሰረ ግን በዚህ ሀሳብ አይስማሙም። ዘይትን ጨምሮ ቁጥጥር ይደረግባቸዋል የተባሉ ምርቶች አሁንም በውድ ዋጋ መሸጣቸው ቀጥሏል ይላሉም። እኔ መንግስት እየተቆጣጠረ ነው። ዛሬ ቢቆጣጠር መስኮት ይታሸጋል የሚሰራበት አሁን ዘይት ታሸጉ ተባለ። የተወሰነ ክፍለ ከተማ ታሽጎ ያተዘር እንትን ተብሎ እየተሰጠ ነው ለህዝቡ። እርግጥ ነው ግን በመስኮት ሲታሸግ በበር ደግሞ የሚገዛ ይጠፋ። ያለው ይገዛል። የሌለው ድሀ ነው። ከአሸጋይቀር ከላይ ጀምሮ እስከ ታች ድረስ ወርዶ የህዝቡን መጎሳቆልና የህዝቡን ጭንቀት የህዝቡን ተቃውሞ ሰምቶ ለወደፊት የሆነ መፍትሄ እንዲሰጥ ነው የምንፈልገው። የአሜሪካ ድምፅ ከዚህ በፊት ያነጋገራቸው የምጣኔ ሀብት ባለሙያዎችም ይህ በመንግስት የሚወሰደው የንግድ ተቋማትን የማሸግ እርምጃ ችግሩን እንደማይቀርፍና ይልቁንም መንግስት የገበያውን ክፍተት መሙላት ላይ ትኩረት ማድረግ እንዳለበት አስገንዝበዋል። ነዋሪዎቹ ከሚያነሱት የምርት አቅርቦት እጥረት አንጻር የጠየቅናቸው ናቸው። የአዲስ አበባ ንግድ ቢሮ ምክትል ኃላፊ ወይዘሪት ቅድስ ስጦታው ከፌዴራል መንግስት ጋር በመሆን የምርት አቅርቦትን ለማሳደግ እየተሰራ መሆኑን ተናግረዋል። በመንግስት በኩል የተደረጉ ግዥዎች ወደ ሀገር እንዲገቡ እየተደረገ ነው ያለው ከአስራ አራት ሚሊዮን ዘይት በላይ እንዲገቡ ተደርጓል። ከዛ በዘለለ ደግሞ አካባቢ ቆመው የነበሩ ተሽከርካሪዎች እንዲለቀቁ ተሳሪዎች ዘይት ጭነው የቆሙ ሌሎች ምርቶች ሩዝ፣ ዱቄት፣ ዘይት የመሳሰሉትን ጭነው የቆሙ ተሽከርካሪዎች ነበሩ። ከዚህ ሰባት ጋር ተያይ ነው ማለት ነው። እሱን ቤትን ለማድረግ ተሞክሯል። ብቻ ሌሎች ምርቶች ዶ ያው እንደ መንግስት የተገነቡ የገበያ ማዕከላቶች አሉ። ለእነዚህ የገበያ ማዕከላት አምራቹ ራሱ እና ግን ላነጋዴው ሱቅ አግኝቶ ራሱ እንዲሸጥ ነው እየተደረገ ያለው ማለት ነው። የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ የብርን የመግዛት አቅም በከፍተኛ ሁኔታ ያዳከሙት ባንኮች በዛሬ ሁለት የአንዱ ዶላር የመግዣ ዋጋ ከአንድ መቶ ሁለት ብር በላይ አድርሰዋል። የመሸጫ ዋጋው ደግሞ ከአንድ መቶ አስራ ስድስት ብር በላይ ሆኗል። የብር የመግዛት አቅም መዳከም መቀጠሉ በንግድ ስራ ላይ በተሰማሩ ነጋዴዎች ዘንድ አሁንም ፍርሃት ማጫሩን አቶ ያን ሲመኑ ይገልጻሉ። በካምፓኒዎች በኩል ያለው ነገር ያው ስቴብል ስላልሆነ አሁን የዶላር ምንዛል ያው ፍራቻ አለ። እንደ በፊቱ ዲል አድርገ ምናምን በዚህ ሳምንት ውስጥ እንደዚህ ቀፈጣሉ ምናምን የሚባለው ነገር የለም አሁን፣ ምክንያቱም ነገ ምን ሊፈጠር እንደሚችል ማንም አያውቅም። እንደዚህ አይነት ስጋት አለ በነጋዴዎቹ ዘንድ። የኢትዮጵያ መንግስት የብርን የመግዛት አቅም ማዳከሙ ቋሚ ደሞዝ ያላቸውና ዝቅተኛ የህብረተሰብ ክፍሎችን የበለጠ እንደሚጎዳ ባለሙያዎች ይናገራሉ። አሁን የከተማዋ ነዋሪ በልቶ ለማደር እየታገለ ነው የሚሉት ወይዘሮ መሰረትም መንግስት አድርገዋል ያለውን ድጋፍ ልክ እንደሷ ላሉ በዝቅተኛ ኑሮ ላይ ለሚገኙ ነዋሪዎች ካላደረገ ግን መጪው ጊዜያት የከፉ ይሆናሉ ሲሉ ስጋታቸውን አጋርተውናል። ለምን ብትል ሰርተክ አሁን የተወሰነ አቅም ሲኖርክ፣ ሰርተክ ተከራይ ለሚኖሩ ተከራይቶ ያችን ሰርቶ አምጥቶ ለቤት ኪራይ ነው ለምን ይሆናል ስለዚህ ጎዳና ላይ ወርቆ ለችግርና ና ለረሃብ መጋለጥ ነው፣ በዚሁ ከቀጠለ። የኢትዮጵያ መንግስት ላለፉት አመታት ከዓለም አቀፍ አበዳሪ ተቋማት ጋር ሲያደርገው የነበረው ድርድር ስምምነት ላይ መደረሱን ተከትሎ የዓለም ባንክ በሚቀጥሉት ሶስት ዓመታት ውስጥ በድጋፍ በብድርና በዳ ሽግሽግ በአጠቃላይ 16.6 ቢሊዮን ዶላር እንዲሁም ዓለም አቀፉ የገንዘብ ተቋም አይኤምኤፍ ደግሞ በአራት ዓመት ውስጥ የሚለቀቅ 3.4 ቢሊዮን ዶላር የብድር ስምምነት ማዝረጋቸው መገለጹ ይታወሳል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አስማማው የነውን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። አድማጮቻችንና ተመልካቾቻችንን ዝግጅቶቻችንን ለማዳመጥ እንዲያመቻችሁ፣ እንዲሁም አስተያየት ቢኖራችሁ ለእኛ ለመድረስ እንዲቀላችሁ የሚረዳን አንድ አጭር መልእክት ሰምተን እንመለሳለን።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 ጋር ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ የተከበራቸው አድማጮቻችንና ተመልካቾቻችን ለምሽቱ የያዝናቸው መሰናዶዎች እየተጠናቀቁ ነው። ከዚያ በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንደ አውሮፓ አቆጣጠር ናሴ 2007 የጃንጃዊድ ሚሊሻዎች ሱዳን ውስጥ የዳርፉርን ሕዝብ ሲገድሉና ሲያሰቃዩ አረመኔያዊ ድርጊቱን ለማስቆምና ቀጠናውን ለማረጋጋት የተባበሩት መንግስታት በዳርፉር ሲቪሎችን ጥቃትን የሚከላከለውና የሰብአዊ እርዳታ ሁኔታዎችን የሚያመቻቸውን የተባበሩት መንግስታትና የአፍሪካ ሕብረት የተሰኘውን የሰላማዊ አስከባሪ ተልእኮ ወደ ስፍራው አሰማርቷል። ከ13 ዓመታት በኋላ ግን ሰላም አስከባሪው አካባቢውን ለቆ በመውጣቱ የደህንነት ክፍተት ተፈጥሯል፣ ይላል ቱ ርዕሰ አንቀጽ ሀተታውን ሲጀምር እንደ ተባበሩት መንግስታት ድርጅት ዘገባ ከሆነ በዳርፉር ሲቪሎችን ጥቃትን የሚከላከለውና የሰብአዊ እርዳታ ሁኔታዎችን የሚያመቻቸው የተባበሩት መንግስታትና የአፍሪካ ህብረት ተልእኮውን አቋርጦ ከወጣ ከአንድ ወር በኋላ በዳርፉር ሁከት በተለይ ጾታዊ ጥቃት ተባብሷል። ከሶስት ዓመታት በኋላ በዳርፉር የሚገኘው የሽግግር ሁኔታዎችን የሚያመቻቸው ሌላው የተባበሩት መንግስታት የሽግግር ተልዕኮ ሲወጣም ከፍተኛ የሆነ የፆታ ጥቃት ዘገባዎች ተከትለዋል። በሁለቱም ሁኔታዎች የተባበሩት መንግስታት የጸጥታው ምክር ቤት የሱዳን ሴቶችን አመለካከትና ፍላጎት ግምት ውስጥ ማስገባት አልቻለም ሲል ርዕሰ አንቀጹ ጽፏል። ርዕሰ አንቀጹ በመቀጠል በቅርቡ ለተባበሩት መንግስታት የጸጥታው ምክር ቤት ገለጻ የቀረበው መግለጫ እንደ ኮንጎ ዲሞክራቲክ ሪፐብሊክ፣ ኢራቅ፣ ሶማሊያና ሄይቲ ባሉ የሴቶች ህይወት አደጋ ላይ በሚወድቅባቸው የሽግግር ሁኔታዎች ውስጥ ሁሉ በሱዳን ባለው አስከፊ ሁኔታ የተባበሩት መንግስታት የሰላም ማስከበር ተልዕኮ እንዲያበቃ መደረጉ መሰረታዊ ትምህርቶችን ይሰጣል ብለዋል። በተባበሩት መንግስታት የኢኮኖሚና ማህበራዊ ምክር ቤት የዩናይትድ ስቴትስ ተወካይ ሊዛ ካርቲ የተልእኮ ሽግግር ሲታቀድ በፖሊሲዎችና ፕሮግራሞች ውስጥ ለስርዓተ ጾታ ምላሽ ሰጪ አቀራረቦችን ማዕከል ያደረገና የሴቶችና የሴቶችን ፍላጎቶች በቀዳሚነት ዝርዝር ውስጥ ማስቀመጥ አለበት ብለዋል። በመጀመሪያ የሲቪል ማህበረሰብ ተሳትፎ ቅድሚያ ሊሰጠው ይገባል። በአካባቢው ሴቶች የሚመሩና ከጥቃት የተረፉ ቡድኖችን በየጊዜው ማማከርና ሐሳቦቻቸው ትርጉም ባለው መልኩ በተባበሩት መንግስታትና በባለጉዳዮች መንግስታት የሽግግር እቅድ ውስጥ መካተት አለባቸው። ተልኮዎች እየቀነሱ ሲሄዱ የሲቪል ማህበረሰብ ውስጥ መሰረታዊና አስፈላጊ የሆኑት የሴቶች ሰላምና ደህንነት ተግባራትን ለመፈጸም የሲቪል ማህበረሰብ ዋነኞቹ ተዋናዮች የመጀመሪያ አጋሮቻችን መሆን አለባቸው። ሁለተኛው መሪዎች በሽግግር ወቅት የአየር ንብረት ለውጥ በጸጥታ ሁኔታ ላይ የሚኖረውን ተጽዕኖ በስራ ተጾታ አይን መገምገም አለባቸው። ከአየር ንብረት አማካሪዎችና ከሀገር ውስጥ ድርጅቶች ጋር የታሰበ እቅድና አጋርነት ተልዕኮችን መቀነስ የግድ በሚሆንባቸው ወሳኝ ጊዜያት የአካባቢ ባለቤትነትና የሰላም ግንባታ ጥረቶችን ሊደግፍ ይችላል ሲሉ አምባሳደሩ መናገራቸውን ርዕስ አንቀጹ ይጠቅሳል። ሦስተኛ፣ የሰላም አስከባሪ ልኡካኑ ለቀው ሲወጡ ባለ ጉዳዮቹ አስተናጋጅ መንግስታትና ዓለም አቀፉ ማህበረሰብ ጾታን መሰረት ያደረጉ ጥቃቶችን ለመከላከል፣ ከግጭት ጋር የተያያዙ ጾታዊ ጥቃቶችን ጨምሮ ተጎጂዎችንና ከጥቃት የተረፉትን ለመደገፍ መስራት አለባቸው። በመጨረሻም የሲቪል ማህበረሰብ ድርጅቶችን በተለይም በሴቶችና ልጃገረዶች የሚመሩትን በንቃት ማሳተፍና ከፍ ማድረግ አለብን። የአየር ንብረት ለውጥ በሰላምና ደህንነት ላይ የሚኖረውን ተል ተጽዕኖ መረዳትና ማቀድ ይኖርብናል። ከግጭት ጋር የተያያዙ ወሲባዊ ጥቃቶችን በማስቆም ላይ ትኩረት ማድረግ አለብን። የትኛውም የጥቃት ደረጃ ተቀባይነት የለውም። እነዚህ ወሳኝ በሆኑ የሽግግር ሁኔታዎች ውስጥ አንድ ላይ ልንገነዘባቸው የሚገቡን የሞራል ግዴታዎች ናቸው ሲሉ አምባሳደር ካርቲ መናገራቸውን በመጥቀስ ርዕሰ አንቀጹ ጽሑፉን ደምድመዋል።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 በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ሲቀርብላችሁ ሲተላለፍላችሁ የነበረው የማክሰኛው ምሽት የአሜሪካ ድምፅ ስርጭት በዚህ ተጠናቋል። ሳስተናግዳችሁ ያመሻሁት ሀብታሙ ስዩም ነኝ። በቅንብሩ አብራኝ የቆየችው ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ፣ የዌብና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው። መልካም ምሽት ይሆንላችሁ። የነገሰው ይበለን።